ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዚያ 1 2010 ዓ ም ዝግጅታችን ጀመረ። እንደምናመሻችሁ አድማጮቻችን። የዛሬው አስተናጋጆቻችሁን ያዳኝ ፍስሀዬና ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተነን። ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ሆኖ በሚመረጥበት ጊዜ እነዚህ መሬት ላይ ያሉትን ችግሮቹን መቅረፍ መቻል አለበት። ያሰባቸውን በዚህ ሀገር ላይ ለመስራት ያቀዳቸውን እቅዶቹን ሁሉ ለማሳካት ሰላም ወሳኝ ጉዳይ ነው። ዶክተር አብይ አህመድ የሳይንስና ቴክኖሎጂ ሚኒስትር በነበሩ ጊዜ ባልደረባቸውና የስራ ኃላፊ የነበሩት ዶክተር ታሲሳ ካባ ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። የሶማሊያ ምክር ቤት አፈ ጉባኤ መሐመድ ዑስማን ጃዋሪ ከሀገሪቱ ጠቅላይ ሚኒስትር ጋር ለሶስት ሳምንታት ያህል የስልጣን ትግል ሲያካሄዱ ከቆዩ በኋላ ከስልጣን መሰናበታቸውን የሀገሪቱ ባለሥልጣኖች ተናግረዋል። የህገ መንግሥት ሚኒስትር አብድራህማን ሆሺ ጅብሪል አፈ ጉባኤው ጀዋሪ ከስልጣን የመሰናበት ደብዳቤ አቅርበዋል ሲሉ በትዊተር አስታውቀዋል። የምክር ቤት አባል ሁሴን አረብ ሂሴም አፈ ጉባኤው ከስልጣን እንደተሰናበቱ በአሜሪካ ድምፅ ላለው የሶማልኛ አገልግሎት ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሶሪያ ውስጥ ተፈጸመ የተባለውን የኬሚካል መሳሪያ ጥቃት አውግዘዋል። ዩናይትድ ስቴትስ ስለምትወስደው አብይ የተባለ እርምጃ ከ24 እስከ 48 ሰዓታት ባለው ጊዜ እንደሚያስታውቁ ጠቁመዋል። የኬሚካል መሳሪያ ጥቃት የፈጸሙት ሶሪያ ትሁን ሩሲያ ወይም ኢራቅ ወይም ሁሉም ተባብረው እንደሆነ ዩናይትድ ስቴትስ ታጣራለች ሲሉ በዋይት ሐውስ ቤተ መንግሥት በተካሄደ የካቢኔ ስብሰባ ላይ ተናግረዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አሜሪካ ሶሪያ ውስጥ ለተፈጸመው የኬሚካል ጥቃት ወታደራዊ እርምጃ ልትወስድ እንደምትችል ቀደም ሲል አመላክተው ነበር። ማቲስ ይህን ያሉት ባለፈው ቅዳሜ ከትናንት በስተያ ማለት ነው ለተፈጸመው ትርጉም የለሽ የኬሚካል ጥቃት ላሉት ከባድ ዋጋ ይከፈልበታል ሲሉ ፕሬዚደንት ዶናልድ ትራምፕ በትዊተር ከገለጹ በኋላ ነው። በመጀመሪያ የሚቀርበው ጥያቄ ሩሲያ ሁሉም የሶሪያ ኬሚካል መሳሪያዎች እንዲነሱ ዋስትና የሰጠች ሀገር ሆና ሳለች አሁንም ኬሚካል መሳሪያ ጥቅም ላይ የሚውልበት ምክንያት ምንድን ነው? የሚል ነው በማለት ማቲስ ዛሬ በዩናይትድ ስቴትስ መከላከያ መስሪያ ቤት ከቃታሩ ባለስልጣን ሼህ ታሚን ቢን ሐሚድ አልታኒ ጋር በተገናኙበት ወቅት ተናግረዋል። ዩናይትድ ስቴትስ ስለ ጉዳዩ ከወዳጅ አገሮች ከሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አጋሮች፣ እንዲሁም ከካታር ጋር እየተነጋገርን ነው ሲሉ ለጋዜጠኞች ገልጸዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ሀገራቸው ሩሲያና ኢራን ከትላንት በስቲያ ቅዳሜ ምሽት ላይ የሶሪያው ዱማ ከተማ ላይ ለተፈጸመው የኬሚካል ጥቃት ተጠያቂ ናቸው ሲሉ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ክስ አሰምተዋል። በጥቃቱ ቢያንስ አርባ ሰው መገደሉን የሶሪያ መብቶች ተሟጓቾችና የሕክምና ተቋማት ምንጮች ገልጸዋል። በክሎሪን ጋዝ የተፈጸመ ነው የተባለው ጥቃት መድረሱ የተሰማው የሶሪያ መንግስት የእስላም ሰራዊት ከሚባለው አማጺ ቡድን ጋር ጀምሮት የነበረው ድርድር ከፈረሰ በኋላ ቡድኑ በዋና ከተማይቱ ደማስቆ አጠገብ ይዟቸው የነበሩ አካባቢዎችን ለማስለቀቅ የሀገሪቱ ጦር የማጥቃት ዘመቻ በከፈተበት ወቅት ነው። የጥቃቱ መፈጸም እንደተሰማ የአሜሪካው ፕሬዚደንት ባወጧቸው የትዊተር መልእክቶች እንስሳው በሚል የዘለፋ ቅጽል ለጠሯቸው የሶሪያ ፕሬዚደንት ባሻር አልአሳድ ድጋፍ እየሰጡና እየተከላከሉላቸው ወታደሮቻቸው እንዲህ አይነቱን አረመኔያዊ አድራጎት እንዲፈጽሙ የልብ ልብ የሰጧቸው ሩሲያና ኢራን ናቸው ብለዋል። ላቲካ ሆክ ያጠናቀረችው ዘገባ ትዝታ በላቸው ታቀርበዋለች። ዱማ ከተማ ውስጥ እዚያው ደማስቆ ደጃፍ ላይ ከትላንት በስቲያ የተፈጠረው ሁኔታ ዓለምን እንደገና በቁጣ አስገንፍሏል። ጥቃቱ የተፈጸመባቸው ሰዎች ለክሎሪን የተጋለጠ ሰው ሽታ ነበራቸው። አንዳንዶቹ ደግሞ መታፈናቸው ወይንም ንጹሕ አየር ማጣታቸውን በግልጽ በሚያሳይ ሁኔታ ገላቸው ወደ ሰማያዊነት ተለውጧል። የዩናይትድ ስቴትስ ፕሬዚደንት በትላንት ማለዳ ትዊቶቻቸው ጥቃቱን የበሽተኛና የሕሊና ቢስ አድራጎት ብለውታል። የአድራጎቱ ተጠያቂ ውድ ዋጋ እንደሚከፍልም ዝተዋል። ፕሬዝደንቱ ሊወስዱ በሚችሏቸው እርምጃዎች ላይ ከብሔራዊ ጸጥታ ካቢኔያቸው ጋር እየመከሩ መሆናቸውን የዋይት ሀውስ ቤተ መንግስት የአገር ውስጥ ደህንነት አማካሪው ቶማስ ባርሴት ለኤቢሲ የዜና አውታር ዲስ ዊክ ፕሮግራም ተናግረዋል። ይህ አቋም የዩናይትድ ስቴትስ ብቻ አይደለም። እያንዳንዱ አገር፣ ሁሉም ሕዝቦች ከተስማሙባቸው ጉዳዮች አንዱ ነው። እንዲህ አይነቱ አድራጎት ተቀባይነት የሌለው መሆኑን ከሁለተኛው የዓለም ጦርነት በኋላ ተስማምተዋል። የቱርክ ፕሬዝደንት ሬሴፕ ታይፕ ኦርዶዋን ደግሞ ሶሪያን ይደግፋሉ ሲሉ ምዕራቡን ከሰዋል። ይ ምዕራብ ሆይ ትክክለኛነታችሁን እንናገር ዘንድ መቼ ነው እናንተ ፊታችሁን መለስ አድርጋችሁ እነዚህን ምሥራቅ ጉታ እየተገደሉ ያሉ ሕፃናትና ሴቶችን የምትመለከቱት? የዱማው የክሎሪን ጥቃት የተፈጸመው ፕሬዝደንት ትራምፕ ጦራቸውን ከሶሪያ እንደሚያስወጡ ካስታወቁ ከጥቂት ቀናት በኋላ ነው። ምንም እንኳን አሜሪካውያኑ ወታደራዊ አዛዦች የፕሬዝደንቱ ውሳኔ እምብዛም ባይጥማቸውም የቤተ መንግሥቱ የደህንነት አማካሪ ባስሬት ግን ዩናይትድ ስቴትስ ለዓለም ጸጥታ ከሚገባት በላይ አበርክታለች ብለዋል። ሩሲያና ሶሪያ ግን ዱማ ላይ የኬሚካል ጥቃት ተፈጽሟል የሚለውን ክስ አስተባብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግኡን ጋር የፊታችን ግንቦት ውስጥ ወይም በሰኔ መጀመሪያ አካባቢ ስብሰባ ሊቀመጡ እንደሚችሉ አስታውቀዋል። የሰሜን ኮሪያው መሪ ኪም ጆንግኡን የኮሪያ ልሳነ ምድርን ከኒኩሌር የጦር መሳሪያ ነጻ ስለማድረግ ጉዳይ የመነጋገር ፍላጎት እንዳላቸው መግለጻቸውን ዩናይትድ ስቴትስ ማረጋገጧን ቀደም ሲል የትራምፕ አስተዳደር አንድ ባለስልጣን ተናግረው ነበር። የኮሪያን የሰሜን ኮሪያው መሪ ባለፈው ወር ከአሜሪካው ፕሬዚደንት ትራምፕ ጋር ተገናኝተው የመነጋገር ፍላጎት እንዳላቸው ከገለጹ ወዲህ ውሳኔያቸው የጸና መሆኑን ለማወቅ የተቻለበት የመጀመሪያ ምልክት መሆኑ ተገልጿል። ስለ ስብሰባው አጀንዳም ሆነ ሌላ ዝርዝር እስካሁን ባለው ጊዜ የሚታወቅ ነገር የለም። ይሁንና በዋሽንግተንና በፒዮንግያንግ መካከል ምስጢራዊ ግንኙነቶች ሲደረጉ እንደቆዩ የአሜሪካ ባለስልጣኖች ጠቁመዋል። የዩናይትድ ስቴትስ ፕሬዚደንት ከቻይና ጋር ስለሚደረገው የማይረባ ስላሉት የንግድ ልውውጥ አለመመጣጠን ተናግረዋል። የአሜሪካ የኦቶሞቢል ላኪዎች በቻይና በሚጫንባቸው ቀረጥ ይጎዳሉ፣ ዩናይትድ ስቴትስ ግን ከቻይና የሚገቡት ተሽከርካሪዎች ላይ የምታስከፍለው ቀረጥ አነስተኛ ነው ሲሉ ነቅፈዋል። አንድ መኪና ከቻይና ወደ አሜሪካ ሲላክ የሚከፍሉት ቀረጥ ሁለት ተኩል ከመቶ ነው። አንድ መኪና ከአሜሪካ ወደ ቻይና ሲገባ ግን የሚከፈለው ቀረጥ 25 ከመቶ ነው ሲሉ ትራምፕ በትዊተር አማረዋል። በቻይና ተሰርተው ወደ ዩናይትድ ስቴትስ የሚገቡት በጣም አነስተኛ ናቸው። ይሁንና አንዳንድ የአሜሪካ መኪና አምራቾች ወደ አሜሪካ የሚላኩ አንዳንድ የመኪና አይነቶች በቻይና ማምረት ጀምረዋል። ቻይና ውስጥ የሚሸጡት የአሜሪካ መኪኖች 25 ከመቶ ቀረጥ ስለሚከፍሉ ለቻይናውያን ዋጋቸው ውድ ይሆናል። የደቡብ ኮሪያ አቃቢያነ ህግ በቀድሞው ፕሬዚደንት ሊሚዩንግ ባክ ላይ ሙስናን፣ የገንዘብ ማጭበርበርን ያካተተ ክስ መስርተዋል። ከደቡብ ኮሪያ የስለላ አገልግሎትና ከሳምሰንግ ኩባንያ የ10 ሚሊዮን ዶላር ጉቦ ተቀብለዋል በሚል ነው የተከሰሱት። የቀድሞ ፕሬዚደንት ከራሳቸው የግል ኩባንያም 33 ሚሊዮን ዶላር በማጭበርበር ተከሰዋል። ሊ ክሱ የፖለቲካ ዓለም ያለውን የፖለቲካ ቃና ያለው ነው በማለት ያጠፋሁት ነገር የለም ብለዋል። ካለፈው ወር አንስቶ እስር ላይ ይገኛሉ። በአውሮፓ የዘመን አቆጣጠር ከ2008 እስከ 2013 ዓ ም አገሪቱን ያስተዳደሩት ወግ አጥባቂ ነጋዴ ሊ በሥልጣን ላይ ያሉ ወይም ከሥልጣን በኋላ ከተከሰሱት የሀገሪቱ መሪዎች መካከል አራተኛው ናቸው። እርሳቸውን የተኩት የቀድሞ የደቡብ ኮሪያ ፕሬዚደንት ፓርክ ዩንሄም በሙስና ቅሌት ተከሰው ባለፈው ዓርብ 24 ዓመታት እስራት ተፈርዶባቸዋል። በመጨረሻም የሃንግሪ ጠቅላይ ሚኒስትር ቪክተር ኦርባን ትላንት እሁድ በተካሄደ ምርጫ ጸረ ፍልሰት ፓርቲያቸው ፊደዥ በከፍተኛ ድምፅ ካሸነፈው በኋላ ትልቅ ድል በማለት ደስታቸውን ገልጸዋል። በአሁኑ ወቅት የምርጫው ድምፅ ከሞላ ጎደል ስለተቆጠረ ፊደዥ ፓርቲና የክርስቲያን ዲሞክራት አጋሮች 199 መቀመጫዎች ካሉበት ምክር ቤት 133ቱን ይይዛሉ ተብሎ ይጠበቃል። ዦቪክ የተባለው ብሔረተኛ ፓርቲ 26 ሶሻሊስቶች ደግሞ 20 ከመቶ እንደሚያገኙ ይጠበቃል። ኦርባን በተከታታይ ለሶስተኛ ጊዜ ጠቅላይ ሚኒስትር ይሆናሉ። በአጠቃላይ ደግሞ አራተኛቸው ይሆናል ማለት ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሚያዚያ 1 2010 ዓ ም ምሽት ፕሮግራም ነው። ባለፉት ሰባት ሰባትና ስምንት ዓመታት ውስጥ በኢትዮጵያ የጫት ምርት ከእጥፍ በላይ መጨመሩን ያውቁ ኖሯል። ትምህርት ቤቶችም አጋጣሚዎች እንደሚታየው እነዚህን እጾች የመጠቀም ባህሪ በከፍተኛ ሁኔታ ጨምሯል። ከቅርብ ጊዜ ወዲህ በጣም አስደንጋጭ የሆነው ደግሞ የህመም ማስታገሻ መድኃኒቶችን በተለይ ትራማዶል የተባለው ህጻናት ሳይቀሩ አብዝተው እየዋጡ አደጋ እየደረሰባቸው ነው። ኢትዮጵያ ውስጥ ስላለው የሱስ አስመጭ እጽዋት ተጠቃሚነት ማሻቀብ በሁለተኛው አጋማሽ በጤና ፕሮግራማችን ዝግጅት ይዘናል። ዶክተር ሰሎሞን ተፈራን ነው የሰማችሁት። ቀደም ሲል በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሥነ አእምሮ ትምህርት ክፍል ባልደረባ ናቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይሰማል። በኦሮሚያና በሶማሌ ክልሎች ግጭቶች የተፈናቀሉ ወገኖችን ወደ የቀያቸው ለመመለስ ፌዴራሉ መንግስት አስፈላጊውን ሁሉ እንደሚያደርግ ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ተናግረዋል። ጠቅላይ ሚኒስትሩ በሶማሌ ክልል ርዕሰ ከተማ ጅጅጋ ተገኝተውም ከክልሉ መሪዎችና ከተለያዩ የህብረተሰብ ክፍሎች አባላት ጋር ተወያይተዋል። የዶክተር አብይ እቅዶች እንዲሳኩ ሰላምና በህዝቦች መካከል መተማመን መኖሩ ቁልፍ ጉዳይ መሆኑን የገለጹ አስተያየት ሰጪዎች ጠቅላይ ሚኒስትሩ እንዲህ ፈጥነው ወደዚያ መሄዳቸውን አድምቀዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። አዲሱ ጠቅላይ ሚኒስትር በቀጥታ ከበድ ወዳሉ ስራዎች ገብተዋል። ቃለ መሐላ ከፈጸሙ አንድ ሳምንት እንኳን ሳይሞላቸውም ነው። ከበድ ካሉ የአገሪቱ ችግሮች አንዱ ለሆነው የኦሮሚያና የሶማሌ ክልሎች ግጭት እልባት ሊሰጡ የተነሱት። እናም በትንሣኤ በዓል ዋዜማ ጠቅላይ ሚኒስትር ዶክተር አብይ አህመድ ምክትላቸውን ጨምሮ ከፍተኛ የመንግሥት ባለሥልጣናት የተካተቱበት የልዑካን ቡድን በመምራት በሶማሌ ክልል ጅጅጋ ከተማ ስብሰባ አካሂደዋል። ከጠቅላይ ሚኒስትሩ ጋር አብረው የተጓዙት የኦሮሚያ ክልል ፕሬዝዳንት አቶ ለማ መገረሳና የሶማሌ ክልላቻቸው አብዲ መሐመድ ኦማር በዚህ ስብሰባ መሳተፋቸውም በኢትዮጵያ ቴሌቪዥን ዘገባ ተመልክተዋል። የኦሮሚያና የሶማሌ ክልል ተወላጆች ለዘመናት በፍቅር መኖራቸውን ያስታወሱት ጠቅላይ ሚኒስትሩ ያ እንደሚቀጥል ተስፋቸውን ገልጸዋል። ኦሮሞን እንደምትወዱ ኦሮሞም እንደሚወዳችሁ ታሪካችን በሙሉ ይናገራል ያ ፍቅራችንን አድሰን በመሀል የገጠሙንን ችግሮች ፈተን ወደፊት እንደምንራመድ በእኔ በኩል ከፍተኛ እምነት ነው ያለኝ። ከሁሉ በላይ ከዚህ የተፈናቀሉ ከዚያ የተፈናቀሉ ሰዎች ለሁላችን ቁስል፣ ለሁላችን አሳዛኝ ድጋሚ መስማት የማንፈልገው ክስተት መሆኑን አምነን ባለን አቅም ሁሉ ተረባርበን ወደ ነበሩበት እንዲመለሱ፣ ከህዝባቸው ጋር እንዲታረቁ፣ የትናንትናውን ታሪክ በፍቅርና በአዳዲስ ድል እንዲቀይሩ የፌዴራል መንግስት ከሁለቱ ክልሎች ጋር በመተባበር አስፈላጊውን ሁሉ እንደሚያደርግ በዚሁ አጋጣሚ ልገልጽላችሁ እወዳለሁ። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ሲካሄድ የቆየው ግጭት በኢትዮጵያ ካሉ ወቅታዊ ፈተናዎች አንዱ ነው። ጠቅላይ ሚኒስትሩ ለዚህ ግጭት በፍጥነት ልባት ማበጀት የሚፈልጉበት አንዱ ምክንያት ይህ እንደሆነ አስተያየት ሰጪዎች ይገምታሉ። የተመረጡት ከኦህዴድ ወይም ከኦሮሚያ ክልል ቢሆንም የሶማሌ ክልልን ጨምሮ ሁሉንም ኢትዮጵያውያን በእኩል እንደሚያገለግሉ ማሳየት ደግሞ ሌላው ምክንያታቸው ሊሆን እንደሚችል እነዚሁ አስተያየት ሰጪዎች አብራራሉ። ጠቅላይ ሚኒስትሩ የሳይንስና ቴክኖሎጂ ሚኒስትር በነበሩበት ወቅት የሥራ ባልደረባቸውና የአንድ ክፍል ዳይሬክተር የነበሩት ዶክተር ታሲስ አካባ እነዚህን ሀሳቦች ካንጸባረቁት አንዱ ናቸው። ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር ሆኖ በሚመረጥበት ጊዜ እነዚህ መሬት ላይ ያሉትን ችግሮቹን መቅረፍ መቻል አለበት። ያሰባቸውን በዚህ ሀገር ላይ ለመስራት ያቀዳቸውን እቅዶቹን ሁሉ ለማሳካት ሰላም ወሳኝ ጉዳይ ነው። በህዝቦች መካከል ያለው መተማመን ወሳኝ ጉዳይ ነው። ስለዚህ በህዝቦች መካከል የነበሩትን መተማመኖቹ መልሶ ስፍራው ላይ ለማስገባት የግድ እርምጃ መወሰድ አለበት። የኢትዮጵያ ጠቅላይ ሚኒስትርነቱን ለእነዚህ ሰዎች ማረጋገጥ መቻል አለበት። አንዳንድ ሰዎች አይጠፉም። ከኦሮሚያ ክልል ስለተመረጠ በሶማሌ ክልል ላይ ተጽዕኖ ሊያደርጉ ይችላሉ ብሎ የሚያስቡ ወገኖች አይጠፉም። ስለዚህ እነዚህ ነገሮች በወሬ ደረጃ ሄዶ እየሰፉ አቅጣጫ ከምስቱ ከዛ ቀደም ብሎ ሄዶ እነዚህን ነገሮች አቅጣጫ ማስያዙ በጣም ወሳኝ ነገር ስለሆነ መሄዳቸው ሪሊ እንደ አንድ አስተዋይ መሪ ለህዝብ የሚያስብ የህዝብን ችግር ቀዳሚ እንደሚያደርግ መሪ ተገቢ ነው ብዬ ነው የማስበው። ጉብኝቱ የታሰበለትን አዎንታዊ መልእክት ማስተላለፉንም ዶክተር ታሲሳ ያምናሉ። ዶክተር አብይ እንደ ኢትዮጵያ ጠቅላይ ሚኒስትር ጅጅጋ ላይ የሚገኙበት ጊዜ ለጅጅጋ ህዝብ የሚያስተላልፈው መልእክት አለ። እኔም የሁሉም ኢትዮጵያዊ ጠቅላይ ሚኒስትር እንጂ የአንድ ወገን ብቻ አይደለሁም፣ የመጣው ደግሞ ሰላምን ለማምጣት ችግሮቹን ለመፍታት ነው የምሎ መልእክት ያስተላለፈ ይመስለኛል። ይህን በማድረጉ ይህንን ክፍተት ለመጠቀም የሚፈልጉ ሰዎች ክፍተቱን እንዳይጠቀሙበት ለሰላም አፋጣኝ የሆነ ምላሽ የሚገኝበትን ሁኔታ ያመቻቸ ነው። ለውጥ እንዲያመጡ በተለያዩ ጎራዎች በተሰለፉ ኢትዮጵያውያን ጭምር ተስፋ የተጣለባቸው የአዲሱ ጠቅላይ ሚኒስትር የየዕለት ተግባራት በርካቶች በትኩረት የሚከታተሏቸው ናቸው። ጊዜ ሳያጠፉ ከዋና ዋናዎቹ ችግሮች አንዱ ከሆነው ጉዳይ መጀመራቸውም የአመራር ዘይቤያቸው መገለጫ ነው ይላሉ ዶክተር ታሲሳ። የዶክተር አብይ አመራር ዘይቤ እንደዚህ ነው፣ ችግሮችን እያዩ አንድ ቁጭ የሚል ሰው አይደሉም። ሰዓትም አይገድባቸውም። በተለይ ሳይንስና ቴክኖሎጂ አብረን በምንሰራበት ጊዜ ሁኔታዎች ነበሩ ሌሊት ላይ በዝናብ ወቅት በጭቃ ውስጥ መሸከም የሚያስፈልጉ ሁኔታዎች ነበሩና እና በዛን ሰዓት የሳይንስና ቴክኖሎጂ ሚኒስትር ነኝ እና ሚኒስትር ነኝ የምል ስሜት አልነበራቸው። እንደ ማንኛውም ዜጋ እንደ ማንኛውም ዜጋ እንደ ማንኛውም ተራ ሰራተኛ ሆኖ ያንን ስራ ሌት ቀን ስሰሩ የነበረበት ሁኔታ ነበር እና ይህ የሚያሳየን ምንድን ነው? ሰርቶ የማሰራት አሳይቶ መንገዱ ይሄ ነው አቅጣጫ የማሳየት ሁኔታ ሰዎች ደግሞ ይሄን በመሆኑ ትረስት ዴቨሎፕ እያደረገ የሚሄድበትን ሁኔታ ያን ነገር የሚሰራ አይነት አመራር ነበራቸው በሳይንስና ቴክኖሎጂ ሚኒስቴር ውስጥ ምሳቃቸው። ከዶክተር አብይ ቀጣይ ተግባራት አንዱ የካቢኔ ሹምሽር ማድረግ አሊያም አዲስ ካቢኔ ማቋቋም ሊሆን እንደሚችል ምንጮች ይናገራሉ። ሰሞኑን ከሚኒስትሮች ጋር በተለያየ መልኩ የሚቀጥለው ስብሰባ ለዚህ መንገድ እንደሚጠርግ ይጠበቃል። እስካሁን በነበረው የኢህአዴግ አሰራር የሚኒስትሮች ሹመት በኮሚቴ ጭምር የሚካሄድ ነው። በዚህ አሰራር የአራቱ አባል ድርጅቶች ሊቃነ መናብርት እንደዚሁም ምክትሎቻቸው የተካተቱበት ኮሚቴ የእጩ ተሿሚዎችን ዝርዝር ለጠቅላይ ሚኒስትሩ ሲያቀርብ ይታወሳል። ጠቅላይ ሚኒስትሩ ያንን ዝርዝር የማስተካከል ወይም ያለመቀበል መብት ቢኖራቸውም ውሳኔው እስከ ኢህአዴግ ስራ አስፈጻሚ ኮሚቴ ድረስ የሚሄድ መሆኑን ምንጮች አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጅጅጋ ያደረጉት ጉብኝት በዚህ ኃላፊነት ከተሾሙ በኋላ የመጀመሪያቸው ነው። ወደ ሌላ ክልል የሚካሄድ ተጨማሪ ጉብኝት እንደሚኖርም ምንጮች ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በጠቅላይ ሚኒስትርነት የመጀመሪያ የስራ ጉብኝታቸውን ወደ ጅግጅጋ ያደረጉት የዶክተር አብይ አህመድ ጉዞ ዓላማ በኦሮሚያና በሶማሊያ ክልሎች አዋሳኝ ወረዳዎች ላይ ለተከሰቱ ግጭቶችና ለተከተለውም ቀውስ ዘላቂ መፍትሄ ለማስገኘት እንደሆነ ተገልጿል። ከሶማሌ ክልል የተፈናቀሉና በአሁኑ ወቅት ሐማሬሳ መጠለያ ጣቢያ ላይ የሚገኙ ተፈናቃዮች በሁኔታው ግራ እንደተጋቡ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝራላት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ በኦሮሚያና በሶማሌ ክልል ለተፈጠሩት ችግሮች እልባት ለመስጠት ከሌሎች ባለስልጣናት ጋር ወደ ጅጅጋ ያደረጉት ጉዞና በነበረው ዝግጅት ላይም በተደረገው ንግግር ተፈናቃዮቹ ወደ ነበሩበት እንዲመለሱ እናደርጋለን የተባለው ጉዳይ እንዳሳሰባቸው ያነጋገርናቸው ተፈናቃዮች ለአሜሪካ ድምፅ ተናግረዋል። በዚህ ጉዳይ ላይ አስተያየታቸውን እንዲሰጡኝ አራት ተፈናቃዮችን ሀማሬሳ ከሚገኘው መጠለያ ጣቢያ በስልክ ያነጋገርኩ ሲሆን ሁሉም ለደህንነታቸው ሲባል ስማቸውን እንዳይገለጽ ጠይቀዋል። ከእነዚህ መካከል አንድ ስሙን መግለጽ ያልፈለገ አባወራ የንጹሐን ደም ንብረትና መንገላታት ጉዳይ ምን አይነት እልባት ነው የሚሰጠው ሲል ይጠይቃል። እኛ እልቁ አንቀላም እልቁ በትክክል ነው የምንቀበለው። ግን ብዙ ታን መርፈቶች አሉ። ቁጥሩ አንድ የእኛ ህዝብ ያለቀውን በትክክል ሬሳውን ተገልጾ ለህዝቡ አውጆ በትክክል እየተቀበረ ደፍኖ እየተነበረበት ቦታውን አሳውቆ በትክክል አውጥቶ እንዲቀበር ከተካሄደበት ይልቁን እንስማማለን። እኛ በመጀመሪያም ከሶማሌ ጋር ብዙ ጥላች አልነበርም። አንዳንዶቹ የጠላት ድምጻ የሆኑበት ህዝባችን ላይ የተፈጸመበት በደል ሰዎቹ ተይዞ በህግ እንዲቀርብ ነው በቁጥር አንድ ከዛ አልፎ በእኛ ንብረት የተወደመው ንብረቱን የጠፋው ንብረት ቤት ያለው መኪና ያለውን ፎቅ ያለው ፎቁ እየተፈፈቀሰ ቤቱ ያፈረሰ ብዙ ነገሮች አሉ። ይህን ብለህ ለመናገር ይከብዳል እና ሲፈናቀል ደግሞ ወይ ሶስት ወይ አራት ሰው አይደለም ወይ ስድስት መቶ ሰው አይደለም ወይ አራት መቶ ሰው አይደለም ወደ ሚሊዮን የአንድ ሀገር የጅቡቲ ሀገር ህዝብ የሚሆን ህዝብ ነው የተፈናቀለው። እኔን አንድ ግለሰብ ይልቁ በጣም ደስ ይለኛል። ይሄ ህዝብ አብረን ነበርን። አባቴ ከአባቴ አባቴ በፊት አብረን የኖርን ሰው ነበር እና ይሄ ደግሞ የሲፈጠር የልኩ የጠላት ዱላ ሆኖ ህዝባችንም ሲጎዳ ነበር። ቁጥር አንድ በህግ ተቀርቦ በህግ ይለፍት ሬድ በህግ ሲጠየቅ እኛ ደስተኛ ነው የምንሆነው። ከዛ አልፎ ደግሞ የኛ በህግ ላይ ምንም ቅሬታ የለንም። ለመመለስ ደግሞ እኛ ፍቃደኛ አይደለም። ለምን ፍቃደኛን ለማንኛውም ደግሞ ብዙ ነገሮች አሉ። ይሄ ሰዎቹ እስካሁን ድረስ አንድ ሰው አልተያዘም። ይሄ ይሙት ሲፈናቀል ማለት ነው። የኦሮሚያ መንግስቱ ምን አስቦ ይሁን ጠቅላይ ሚኒስትሩ ምን አስቦ ይሁን እስካሁን እየታሰረ ሰው እስካሁን ድረስ አንድ ሰው ህግ ስር አልገባም። ንብረቱን ቀርቶ የሰው ህይወቱን እንደ አንድ ፍየል የሞተ ሰው አልተቆጠረም። ህዝቡ አንዲት እናት በበኩሏ ያሉበት ሁኔታና የሶስት ልጆቿ ጉዳይ እንዳሳሰባት ገልጻልናለች። ካለ ቅባት፣ ካለ ሳሙኗ፣ ካለ ምን ወላሂ ዝም ብለን እየተቀመጥን ነው። ምንም ያየነው ነገር የለም። ቶሎ መጥተው ቢያወጡን እኛን ደስተኛ ነን። ልጆች አሉሽ አሉና አንዱ ዘጠነኛ ክፍል ተማሪ ነው። አንዷ አራተኛ ክፍል ተማሪ ነች። እኔ አጠገም ናቸው። አንዷ ሰባተኛ ክፍል ተማሪ ነች። እና ልጆች ትምህርታቸውን አቋርጠው ቁጭ ብሏል። ሁሉም ህዝብ ምንም ነገር ሳይደረግልን ዝም ብለን ቁጭ ብለናል። ተፈናቃዮቹ እንደሚሉት ከኑሯቸው ተፈናቅለው ከምቹ ሁኔታ ውስጥ ከወጡ ስምንተኛ ወራቸውን እንደጀመሩ ነው። ከባድ የችግር ጊዜ እያሳለፍን ነው የሚሉት ሌላው አባት ናቸው። ዘን እራሱ ምግብ ተቀይሯል። ግን የምንበላው ሮዝ ነው። ቁርስ ሁለት ዳቦ፣ ራት ሁለት ዳቦ ነው የምንበላው። እንደዛው ሰው ያመመ ኤችአይቪ ያለው ቻምባ ያለው ቲቪ ያለው አንድ ቤት ነው የሚገባው አንድ ቦታ፣ ጤነኛም ያመመ ሁሉም አንድ ላይ ነው። በቃ ከአንድ ውስጥ እንደ ከብት ነው የሚገባው። ይሄ ብሎ መናገር በጣም ነው የሚከብደው። ልጆቹም ትምህርት የላችሁም፣ ምግብም የላችሁም፣ ከኛ ጋር ነው ሩዝ ሚበላው። ወተት ራሱ ወላሂ ትንሽ ልጆች የወለደች እናት ራሷ ወተት ያላገኘች ልጆች አሉ። ማታ ሰባት ሰዓት ጀምሮ እስከሚነጋ ይለቅሳሉ ልጆቹ። ወላሂ በጣም ነው ይከብዳል። በጣም ይከብዳል የእኛ ችግር መናገር ይሄን ብሎ። እናንተ በአይን ብታያችሁ ጥሩ ነው። የኛ መናገር ሳይሆን እናንተ በአይን መታችሁ መያቱ ራሱ በጣም አስፈላጊ ነው ብዬ ነላቸው። በዚህ ሁኔታ ማንም ያነጋገረን አካል ሳይኖር በጭፍን እንዲሁ ወደ ነበሩበት ይመለሳል ማለት አግባብ አይደለም፣ ይላሉ እኚሁ አባት። አመራራችን እንዳለው ሰላም እንዳለን የእኛ ከሰላም መኖር እንፈልጋለን። ለወደፊትም የእኛ ብናልክም የህዝባችን ይሄ አሳልፌን መጥፎ አሳልፌን ለህዝባችን መንፈትም የእኛን ሰላም እንፈልጋለን። ከሶማሌዎቹ ጋር እነሱ የሚፈልጉ አሉ ያልፈለጉም አሉ። ስለዚህ የእኛ አመራራችን እንዲ አንልም ግን እኛ ሁለት ነገር ካወጣ ነው ሰላም፣ የኛ ሰላም ወዳችን የሚፈጠረው ሰላም ማለት ነው። ሁለቱ ነገር አንደኛ ላይ የሞቴ ሰዎች የጨረሱ ሰዎች እኛ በአይናችን ያየን በሞባይል ሁሉም ነገር እስካሁን ቪዲዮ ሁሉም የኛ ጋር ነው አለው። እነዚህ ሰዎች ከያየው ሰባ ሰው ነው አንድ ጎር ጋር የገባው ሰባ ሰው አንድ ላይ የአጋፍታ ነው የአጋፍታ ነው የቀበሩት። እነዚህ ሰዎች የሞቴ ሰዎች አንድ ምን ላይ ደርሶ ነው አባቴ ሌለው እናቴ ሌለው፣ ልጆች ሆነ አባቴ ሞቱ፣ እናቴ ሞተች፣ ልጆች ከእኛ ጋር ነው ካምፕ ውስጥ ያለች። ይሄን እንዴት አድርጌ ነው ሰላም የምፈጥረው? አንድ ሁለተኛ፣ ደግሞ የኛ ከልጅ ጀምሬን እዛ ሰርተን አገራችን ነው ኢትዮጵያ ነው ብለን ሰርተን የመጣን ሀብት መንግስት ምን አርጎ ምን አስቦበት ምን ብሎ ነው ካምፕ ውስጥ እያደረን ሰርተን ያለን ራቤን፣ እንዴት ብሎ ነው ሰላም የሚፈጠረው? በአፍ ብቻ አይደለም ሰላም ሲባል ከሆድ ሲመጣ ነው። ሰውነትና የኛ ትቀጠየቀ የኛ ሰላም እንፈልጋለን፣ ነገም ሰላም እንሆናለን። ካቶ ማለት ሌላዋ ነጋዴ የነበርኩ ሰባት ልጆች አሳድጋለሁ ያለችን እናት አስተያየቷን የሰጠችው በጥያቄ ነው። ከመጣን ጀምሮ ልጆቻችን ትምህርት አላገኙም። እምንተኛው ኮረት ላይ ነው። ከላይ ማታ ማታ ይዘንባል፣ ቀን ቀን ይሞቃል። ቤቱ አንድ ቤት ውስጥ ነው፣ አንድ መጋዘን ውስጥ ነው። ከአምስት ሺህ የበለጠ አባወራ እስከነ ልጆቹ የምንኖረው የምንበላው ምግብ አንድ ዳቦ ነው። ራት ጋር አንድ ዳቦ፣ ምሳ ላይ የተቋጠረ በላስቲክ ሩዝ፣ ቁርስ ላይ መልሰን እንደዛ የምንበላው የምንኖረው ይሄ ነው። የእኛ ደም የልጆቻችን የሰዎቻችን ደም እዛ የፈሰሰው ቀርቶ የእኛ ንብረት ከዛ ያለው ወይ አልተከፈለልን ወይ አልወጣልን ከሁለቱ አንዱ ሳይሆን፣ ይሄ እርቅ እንዴት ሊመጣ ቻለ? የሰው ነፍስ እዛ የጠፋው እንደ ጠፋ ነው የሚቀረው። ይሄ እንዴት ሊሆን ይችላል? እርቅ የሚሆነው የሰው ደም ተከፍሎ ወይ የዛ የሰው ንብረት ተከፍሎ ነው እርቅ መኖር የሚችለው። እኛ ደማችን ፈሶ እኛ እንደከፍት ንብረታችንን ማተን ዝም ብለን ነው የምንኖረው ማለት ነው። ተፈናቃዮቹ እነርሱን በተመለከተ ቀጣዩ እርምጃ ምን እንደሆነ እንደማያውቁ ያነጋገራቸው ሰውም እንደሌለ ይናገራሉ። የሞቱት ሰዎች አካላቸው የጎደለ ንብረታቸውን ያጡ እስካሁንም የታሰሩ ሰዎችን በተመለከተ ቀጣዩ ሁኔታ ምንድን ነው የሚለውን የነገራቸውም ሰው እንደሌለ ይገልጻሉ። ካሉበት አስቸጋሪ ሁኔታም እንዴት እንደሚወጡ አለማወቃቸው እጅግ እንደሚያሳስባቸው ይናገራሉ። ከሶማሌ ክልል የተፈናቀሉ የኦሮሞ ማህበረሰብ ተወላጅ ኢትዮጵያውያን ወደ አንድ ሚሊዮን እንደሚጠጉ ከዚህ ቀደም የረድኤት ድርጅቶችን ሪፖርት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ ጽዮን፣ ለዘገባው። ወደ ተከታዩ ሪፖርት እናልፋለን። በሽብር ወንጀል ተከሰው እስር ላይ የሚገኙና ካለፈው አርብ ጀምሮ እንደ ተለቀቁ በማኅበራዊ ሚዲያ ላይ በስፋት የተነገረው የዋልድባ መነኮሳት እንዳልተፈቱና አሁንም እስር ቤት ውስጥ እንደሚገኙ ትናንት ቂሊንጦ ወርደው የጎበኟቸው ጠያቂዎች ገልጸዋል። ጽዮን ግርማ ተጨማሪ አላት። ካለፈው አርብ ጀምሮ በማህበራዊ ሚዲያ ላይ ከእስር መፈታታቸው በስፋት የተነገረውና በእስር ላይ የሚገኙት አባ ገብረ ኢየሱስ ኪዳነ ማርያምና አባ ወልደ ስላሴ ወልደ ሃይማኖት ከእስር እንዳልተፈቱ ጉዳዩን በቅርብ ከሚከታተሉት መካከል የቀድሞ ነገረ ኢትዮጵያ ጋዜጣ ምክትል አዘጋጅ በላይ ማናዬ ለአሜሪካ ድምፅ ገልጿል። ሁለቱን የዋልድባ መነኮሳት ባለፈው አርብና ሐሙስ ጀምሮ ከእስር ተፈተዋል የሚል ዜና በማህበራዊ ሚዲያ በመለቀቁ በእኔም በኩል ነገሩን ያውቀዋል ብሎ የሚገምቱ ሰዎች ሁሉ መልእክት እያደረሱ ነገሩን እንዳጣራም እንደዚህ ግፊት ያደርሱ ነበረ። ይህም ዜናውን ካየው በኋላ ለማጣራት ሙከራ አድርጌ ነበረ። ባጣራሁት መሰረት እንዲሁ በቅርበት ያውቋቸዋል ብዬ ማሰባቸውንም በሙሉ ለመጠየቅ ሞክር ያለውኝ፣ ያገኘሁት መረጃ እንዳልተፈቱ የሚያረጋግጥ ነው። በኋላም እንዲሁ በአካል ሂደው ጎብኝተዋቸው የተመለሱት ሰዎችንም እንደዚሁ አናጋግር ያለውኝ እና እስካሁንም በእስር ላይ ይገኛሉ ሁለቱ መነኮሳት። እስረኞችን በተለያየ ጊዜ ከሌሎች ጓደኞቻቸው ጋር በመሆን የሚጠይቁት ወይዘሮ ማዕዛ መሐመድ ትላንት በቂሊንጦ ማረሚያ ቤት የዋልድባ መነኮሳቱን እንዳገኟቸው ገልጸውልናል። እሑድ ዕለት የፋሲካ በዓልን ምክንያት በማድረግ እንደተለመደው እስረኞችን ለበዓል ጊዜ ጠዋት ተነስተን በዓልን ከነሱ ጋር እናሳልፋለን። በተለይም በፖለቲካ ውስጥ ያሉ እና የሌሎች የህሊና እስረኞችን ማለት ነው። እንግዲህ ከዚህ ውስጥ የዋልድባ አባቶችም አሉ። እንዲሁም ዶክተር ፍቀማሮ እነ ኤፍሬም ሰለሞን ያሉበት ዞን አንድ ዞን አራት እነ ፍቅረ ማርያም ያሉበት እንዲሁም ቃሊቲ፣ ሌሎች የህሊና እስረኞችን ሄደን ጎብኝተናል። እንግዲህ ዞን አንድ ላይ አግኝተናቸዋል በአካል የዋልድባ አባቶች አልተፈቱም። እንደውም እንድንላሉ ትውሸታቸውን ነው። ተፈቱ የተባለ ቀን እኛ ከሌሎች እስረኞች ጋር ስግደት ላይ ነበርም ብለው ይሄንን ሀሳብ ለጋዜጠኞችም እንድንነግርላቸው የተፈቱ የተባለው ለማወናበድ ነው ምንም የተለወጠ ነገር የለም ብለውናል። ለዚህ ደግሞ የአይኑ ምስክሮች ምሁድ እዛው ነበር። እስረኞቹ ግን በምን ሁኔታ ላይ ነው ይገኛሉ? ለምሳሌ እነ ዶክተር ፍቅሩ ማሩንም አይታችኋቸዋል? እስቲ ስለሳቸውም ንገሩ። እስረኞቹ እንግዲህ እንደነገርኩሽ እነ ዶክተር ፍቅሩ ማሩ አግባው ሰጠኝ አንድ ዞን ላይ ያሉት ዞን አንድ ላይ ያሉት ማለት ነው። አግባው ሰጠኝ ነበር ዶክተር ፍቅሩ ማሩ አሉ፣ ኤፍሬም ሰለሞን አለ፣ የአንድነት አባል የነበረ ልጅ ነው። በጋራ ነው ያገኘናቸው። በመንፈስ የተለመደው መንፈሳዊ ጥንካራቸው አለ፣ በአካል ግን ጥሩ አይደሉም። በተለይ ደግሞ ይሄ ተፈት ሊፈቱ ነው የሚባለው ወሬ በራሱ ጥሩ ያልሆነ እስፒሪትን አይተናል። እንፈታለን የሚል ተስፋ አለ። አዘሴም ታይም ደግሞ ተፈቱ ተብሎ ወሬው ይወራል። ስለዚህ ሰዎቹ መንፈሳዊ ጥንካሬያቸው መጉዳት ባይቻልም ግን በአካል ጥሩ የምትዩ ነገር አልነበረም። ነገር ግን እንደተለመደው ውጭ ላለው ሰው የማበረታቻእና ና የመልካም ምኞት መግለጫቸውን ብቻ አስተላልፈው ልን ይመጣ ነው። የዋልድባ መነኮሳቱ ላይ አቃቤ ሕግ የቆጠራቸው ምስክሮች ባለመገኘታቸው ለሚያዝያ አስራ ስምንት እንዲቀርቡ ፍርድ ቤት ተለዋጭ ቀጠሮ መስጠቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባዋ እናመሰግናለን። ወደ አርባ ሺ የሚጠጉ አፍሪካውያን ስደተኞችን እስራኤል አስገድዳ ከሀገር ለማስወጣት በነበራት እቅዷ ለመግፋት መወሰኗ የስደተኞቹን ቀጣይ ህይወት አጣብቅኝ ውስጥ ከቷል። ሮበርት በርገር ለአሜሪካ ድምፅ ከኢየሩሳሌም የዘገበውን ሄኖክ ሰማእግዜር ያሰማናል። ባለፈው ሳምንት በእስራኤል የሚኖሩ አፍሪካውያን ስደተኞች ሰማይና መሬቱ ሲደባለቅባቸው ነው የሰነበተው። የእስራኤል መንግስት አንዴ ስደተኞችን ወደ ምዕራብ ሀገሮች ለመላክ ከተባበሩት መንግሥታት ድርጅት ጋር ስምምነት ላይ መድረሱን ሲናገር፣ በሌላ በኩል ደግሞ ውሳኔውን ባለቀ ሰዓት ሲቀለብስ ነው የከረመው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ከተባበሩት መንግሥታት ድርጅት የስደተኞች መርጃ ዩኤንኤችሲአር ጋር በደረሱት ስምምነት መሠረት 16 ሺህ አፍሪካውያን ስደተኞች ወደ ምዕራብ ሀገሮች ይላካሉ፣ የተቀሩት ወደ 20 ሺህ የሚሆኑ ደግሞ በእስራኤል ይቆያሉ ብለው አስታውቀው ነበር። አፍሪካውያኑ ስደተኞች በደስታ ፈነደቁ። ደስታቸው ግን ወዲያውኑ ቀዝቃዛ ውሃ ተቸለሰበት። ናታንያሆ በፍጥነት ሐሳባቸውን በማግስቱ ነው የለወጡት። የናታንያሆ አጋር ወግ አጥባቂ ቀኝ ዘመም የፖለቲካ ፓርቲ ውሳኔውን በመቃወም አፍሪካውያኑ ከሀገር እንዲባረሩ በመጠየቁ ነው ሐሳባቸውን የለወጡት። የእስራኤል መንግሥት አፍሪካውያኑ ስደተኞች አይደሉም፣ የተሻለ ኑሮ ፍለጋ የፈለሱ ናቸው የሚል አቋም አለው። ብዙዎቹ ፍልሰተኞች ከኤርትራና ሱዳን በተለይ ግጭትን ሸሽተው የወጡ ናቸው። የ29 ዓመቱ ተክሊት ሚካኤል ከኤርትራ የመጣ ጥገኝነት ጠያቂ ነው። በህጋዊ መንገድ ሥራውን የሚያከናውንበት እድል እንደሌለው ነው የሚናገረው። የመኖሪያ ቤት ወይም መጠለያ እንደሌለውና ከዛሬ ነገ ተጠርፌ ተገድጄ እመለሳለሁ የሚል ስጋት እንዳለው ይናገራል። በደቡባዊ ቴላቪቭ የሚኖሩ እስራኤላውያን አፍሪካውያኑ ከመጡ ወዲህ በአካባቢያቸው ወንጀል መበራከቱንና ድህነት መስፋፋቱን ይናገራሉ። ሀገሪቱ ያላትን የአይሁድ ማንነትም ይፈታተናሉ ብለው ያስባሉ። ስደተኞቹን ወይም ፍልሰተኞቹን የተነሱበት አገር ካልተቀበላቸው ወደ ሦስተኛ ሀገር ይላካሉ። ከዚህ ቀደም ስትቀበላቸው የነበረችው ዩጋንዳ የተመላሾቹን ደህንነት ማረጋገጥ አልቻልኩም በሚል ተጨማሪ ሰዎችን እንደማትቀበል ተናግራለች። ስለዚህ እስራኤል ሌላ ሦስተኛ ሀገር እየፈለገች ነው። እስራኤላዊ የሰብአዊ መብት ጠበቃ ኤቪዶር ፌልድማን የመንግሥቱ አቋም ህጋዊ አግባብነት የሌለውና ተቀባይነት የሌለው የሰው ሞራል ችግር ያለበት ነው ባይ ናቸው። የሰግበላበሞናዘሰናሱነላአፍሪካውያን ስደተኞችን መሠረታዊ ደህንነታቸውን ወደማያስጠብቁና የኑሮ ዋስትና ወደማይሰጡ ሀገሮቻቸው አስገድዶ መመለስ የዓለም አቀፍ ሕጎችን ይጻረራል ይላሉ ፌልድማን። በተለይ እስራኤል በሁለተኛ የዓለም ጦርነት ወቅት አይሁዳዊ ዜጎቿ በስደት የኖሩባት አገር ከሌሎች አገር በበለጠ ለአፍሪካውያኑ ስደተኞች በጎ አመለካከት ሊኖራት ይገባ ነበር ብለዋል እስራኤላዊው ጠበቃ አመሰግናለሁኝ ሄኖክ ወደ ተከታዩ ከዚሁ ጋር የተያያዘ ዘገባ እናልፋለን እዚያው እስራኤል ውስጥ ለአመታት ያለ ፍቃድ ይኖሩ የነበሩ ስደተኛ ኤርትራውያንና ሱዳናውያን ወደ ሶስተኛ ሀገር የአፍሪካ ሀገር ነች ሶስተኛው ሀገር በሶስት ወራት ጊዜ ገደብ እንዲሄዱ በሀገሪቱ መንግስት ህግ ወጥቶ ነበር ይህ ሕግ ከወጣበት ጊዜ አንስቶ ታዲያ ኤርትራውያኑ ስደተኞች ተቃውሟቸውን ለማሰማት ተደጋጋሚ ሰልፎችን አካሂደዋል። በብዙ ሺህ የሚቆጠሩ የሌሎች ሀገሮች ስደተኞችና እስራኤላውያንን ጭምር በሰላማዊ ሰልፎቹ ላይ ተገኝተዋል። ጩኸታችንን ያለመታከት ማሰማታችን የተወሰነ ለውጥ አስገኝቶልናል። መፍትሄ እስከምናገኝ ደግሞ እንቀጥላለን ሲል ከስደተኞቹ አንዱ ለቪኦኤ ተናግሯል። ተከስተ የማነ ነው። ዛሬ ሊደረግ ስለታሰበው ሰልፍና ስለ አጠቃላይ የኑሯቸው ሁኔታ ስለሚገኙበት አብራርቷል። ለቪኦኤ መስታወት አድራጋውነች አነጋገረችው። ወደዛ ትላካላችሁ የተባለው በአጠቃላይ ከስልሳ አመት በታች የሆኑና ምስት ልጆች የሌላቸው ሁለትና ሶስት የሰላማዊ ሰልፍ ስላደረግን ያው ህዝብ እያገዘን አሁን እስራኤል ህዝብ እያገዘን ነው ለዚህ ሀገር ችግር የሚያመጡ እያሉ ለህዝቡ ነግሯቸውን አሁን ገብቷቸው ሰዎቹ እንደገና እኛን እያገዙን ነው። ምንም ባላደረጉ ያለ ጸባያቸው ያለ ስራቸው እንደዚህ ናቸው፣ እንደዚህ ናቸው ብላችሁ አሳምናችሁ አሁን እነዚህ ሰዎች እንደዛ አደለም ላይጠቅማቸው ነው ብሎ አሁን ሰልፉ ምን ምኑ እነሱ ናቸው የሚያደርጉት። እኛ እነሱ ጋር ተጨምረን ነው የምንውላለው። እና እነሱ ማለት የእስራኤል ህዝብ ማለት ነው። የእስራኤል ህዝብ በጣም ማመስገን ፈልጋለሁ በዚህ አጋጣሚ ማለት ነው እና በሚዲያ፣ በቴሌቪዥን፣ በጋዜጣ፣ በምናምን የእኛን ክፉ ክፉ ነገሮችን ብቻ አንዳንድ አንዱ ሰው ሰክሮ ያደረገውን ነገር አንድ ተናዶ ሚስቱን የመጣውን ምናምን እንደዚህም እያባዙ ሰዎቹን ሌላ መልካስ ይዘው ነበር። አሁን ገብቷቸዋል። ወደ ሩዋንዳ ኡጋንዳ መሄድ የለባቸውም እነዚህ ጥገኝነት እንጠይቃለን ብሎ መጥተው እነዚህ ሰላማዊ ሰዎች ናቸው፣ እና መሄድ የለባቸውም ብሎ ሰልፍ አድርጎ ያው እንግዲህ በቀደም የሰማነው ጠቅላይ ሚኒስትር ያወጣውን መግለጫ እስከሚወጣ አደረጉ። እንደገና ደግሞ ቀለበሰው። አሁን ደግሞ ሰላማዊ ሰልፍ ይደረጋል ይቀጥላል ማለት ነው። የእስራኤል ጠቅላይ ሚኒስትር ምንድን ነበር ያወጡት መግለጫ? እናንተን በምን መልኩ ነበር የሚመለከተው? ቀይ መስቀል ጋር ተግባብትን አስራ ስድስት ሺህ ወደ ኢታሊና ወደ ጀርመን ወደ ካናዳ ይሄዳሉ። የተቀሮ ደግሞ ሀገር የአምስት ዓመት መኖሪያ ይሰጣቸዋል ብሎ መግለጫ አውጥቶ ከሶስት ሰዓት ከአራት ሰዓት በኋላ ደግሞ ቅድም የተናገርኩት አስብበታለሁ ብሎ እንደገና ተናገረ እና በሌላ አዲስ ሀሳብ እወጣለሁ ተባበሮኛ ጉዝኝ ምናምን እያለ ነው። እሱ መግለጫ ከሰጠ በኋላ ሁለቱም ሀገር መግለጫ አውጥተዋል። ሩዋንዳና ጓንዳ እንደማይቀበሉም ከመጡ ደግሞ ሩዋንዳ ብላለች። በመጡበት አውሮፕላን እመልሳቸዋለሁ ብላለች። በደንብ ድሮም ስምምነት አልነበረኝም፣ አሁንም ስምምነት የለኝም፣ አልቀበልም ብላለች። አሁን ሌላ ሀገር እየፈለገ ነው፣ ሌላ ሌላ ምክንያት እየፈለገ ነው። እንግዲህ ዛሬ ደግሞ የፍርድ ቤት ቀጠሮ ነበራቸው። የመጨረሻ ውሳኔውን ከማን ሀገር ጋር ነው የተስማማው? የተስማማበት ምክንያት ምንድን ነው? ለእኛ የተሻለ ነው ወይ? እዛ የሚቀበላቸው አለ ወይ? ምናምን የሚሉትም የመጨረሻ ሀሳቡን እንዲሰጥ ፍርድ ቤት ጠይቆት ነበር። ለዛሬ እንትን ነበር። ያው እንግዲህ ዛሬ ምን እንደሆነ አላወቅንም ያለ ነው። እሺ፣ ተከስተ በጣም ነው ማመሰግነው። እሺ፣ እሺ። ክቡራትና ክቡራን አድማጮች በ19 ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ መደበኛ ስርጭት ነው። አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗሉ። አዲስ አበባ ላይ እዚህ ጋ ፕሮዲውሰሯ ብርሃን ኃይሉ የሙዚቃ ቆይታ እንድናደርግ እየጋበዘች ነው። አስቴር አወቀ ተከታዩ ዝግጅት ስፖርት ነው። የዛሬውን የስፖርት ዘገባ የሚያቀርብልን የአዲስ አበባው ዘጋቢያችን ገዛኸኝ ጽዮን መስቀል ነው። አመሰግናለሁ ሰለሞን፣ አንተንም ጨምሮ ለቪኦኤ አድማጮች መልካም የበዓል ሰሞን እንዲሆን እመኛለሁ። ቅዱስ ጊዮርጊስና ወላይታ ዲቻ በፋሲካ ዋዜማ በሀገር ውስጥና ከሀገር ውጪ ለአፍሪካ ኮንፌዴሬሽን ዋንጫ የሶስተኛ ዙር የመጀመሪያ ጨዋታቸውን ከትናንት በስቲያ ቅዳሜ አካሂደዋል። እዚህ በአዲስ አበባ ስታዲየም ባለሜዳው ቅዱስ ጊዮርጊስ የኮንጎን ካራ ብራዛቪል አንድ ለባዶ ረቷል። ለቅዱስ ጊዮርጊስ የአሸናፊነቷን ግብ በሰባ አራተኛው ደቂቃ ያስቆጠረው ተቀይሮ የገባው አንጋፋው ተጫዋች አዳነ ግርማ ነው። የቅዱስ ጊዮርጊስ አሰልጣኝ ማኑኤል ቫስፒንቶ ከጨዋታው በኋላ ባስተያየታቸው እንዲህ ብለዋል። ዛቪ ከአንድ የበለጠ የማግባት እድል አጋጥሞን አልተጠቀምንበትም። ውጤቱ ጥሩ ሲሆን በመልሱ ጨዋታም ተጠናክሮ እንደሚጠብቀን ስለምናውቅ እኛ በበለጠ ተዘጋጅተን ወደ ቀጣይ ዙር የምናልፍበትን ሂሳብ ከወዲሁ ሰርተን እንሄዳለን ብለዋል ቫስፒንቶ። ሁለቱ ቡድኖች ከአስር ቀናት በኋላ የመልሱን ጨዋታ ብራዛቪል ላይ አድርገው በአጠቃላይ ውጤት አሸናፊ የሚሆነው ወደ ምድብ ማጣሪያው ይገባል። በሌላ በኩል ደግሞ ኃያሉ የግብፅ እግር ኳስ ክለብ ዛማሌክን አሸንፎ ወደ ሶስተኛው ዙር ማጣሪያ የተሸጋገረው ወላይታ ከታንዛኒያው ያንግ አፍሪካ ጋር ተጫውቶ ሁለት ለባዶ ተሸንፏል። ለያንግ አፍሪካ ከረፍት በፊትና ከረፍት መልስ ጎሎቹን ያስቆጠሩት ራፋኤል ዳውድና አማኑኤል ማርቲን ናቸው። ወላይታ ዲቻና ያንግ አፍሪካ የመልሱን ጨዋታ ከሁለት ሳምንት በኋላ አድርገው በአጠቃላይ አሸናፊው ወደ ምድብ ማጣሪያው ይደባለቃል። ሌላው ቅድመ ማጣሪያ ጨዋታ የአፍሪካ የሴቶቹን እግር ኳስ ብሔራዊ ቡድኖቹን ይመለከታል። ጋና ላይ በሚዘጋጀው የአፍሪካ ሴቶች እግር ኳስ ሻምፒዮና ለመሳተፍ የሚያስችሉ ቅድመ ማጣሪያ ጨዋታዎች በየአቅጣጫው ተካሂደዋል። ሊቢያ ውስጥ ባለው የጸጥታ አለመረጋጋት ምክንያት የመጀመሪያ ቅድመ ማጣሪያቸውን ካይሮ ላይ ያደረጉት የሊቢያና የኢትዮጵያ ብሔራዊ ሴቶች እግር ኳስ ቡድኖች የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ከግማሽ ደርዘንም ባለፈ ስምንት ለዜሮ ማለት ነው አሸንፈዋል። ራሂማ ዘርጋው ሶስት አግብታ ሀትሪክ ስትሰራ ጓደኛዋ ሉዛ አበራ ሁለት፣ ቀሪዎቹን ሶስት ጎሎች ደግሞ ምርቃት ፈለቀና ብዙ አየው ታደሰ አስቆጥረዋል። የሊቢያ ሴቶች እግር ኳስ ቡድን ተስፋ ሳይቆርጥ የመልሱን ጨዋታ ለማድረግ ወደ አዲስ አበባ ከመጣ ከስምንትም ያለፈ ከስምንትም የበለጠ ወስዶ ሉሲዎቹ አዲስ የጎል ሪኮርድ ያስመዘግባሉ ተብለውም ይጠበቃል። የመልሱ ጨዋታ በያዝነው ሳምንት መጨረሻ ላይ እንደሚደረግ የውድድር መርሃ ግብሩ ያመለክታል። በእግር ኳስ ነክ ዜናዎች ደግሞ ዓለም አቀፉ የእግር ኳስ ማህበር ፊፋ የኢትዮጵያ እግር ኳስ ፌዴሬሽን ያዋቀረውን አስመራጭ ኮሚቴ እንዲበተንና አዲስ አስመራጭ ኮሚቴ እንዲመረጥ አሳስቧል። ፊፋ ለኢትዮጵያ እግር ኳስ ፌዴሬሽን በላከው ደብዳቤ እንደገለጸው ቀድሞ ከተቋቋመው የአስመራጭ ኮሚቴ መካከል የመንግስት ባለስልጣንን ያካተተ መሆኑን ጠቁሞ ይህ አሰራር በፊፋ ደንብ የማይደገፍ እንደሆነም ተመልክቷል። በዚህም መሰረት ገለልተኛ በሆኑ ግለሰቦች ያሉበት የአስመራጭ ኮሚቴ ተዋቅሮ የምርጫ ሂደቱ እንዲፈጸም ፊፋ በደብዳቤው አዟል። ምርጫው ተጠናቆ እንደ ኤሮፓ ዘመን አቆጣጠር ከሰኔ ሶስት በፊት ለፊፋ እንዲያስታውቅም ተጠቁሟል። ሌላው አንጋፋው የቅዱስ ጊዮርጊስ እግር ኳስ ክለብ የማሊ ዜጋ ከሆነው ፕሮፌሽናል እግር ኳስ ተጫዋች ሰይድ መሐመድ ኬይታ ጋር ያደረገውን የሁለት ዓመት የሥራ ውል በስምምነት አቋርጦ ተጫዋቹ ማሰናበቱን የክለቡ ሕዝብ ግንኙነት ኃላፊ አስታውቀዋል። ኃላፊው አቶ ምኒልክ ግርማ በስልክ እንደ ገለጹልኝ ተጫዋቹ ስምምነቱን የተፈራረመው በያዝነው ዓመት ጥቅምት ወር ላይ ሲሆን፣ በአምስት ወራት የጨዋታ ቆይታው አንድ ግብ ብቻ ማስቆጠሩ፣ ከዚያም በተጨማሪ ለአጥቂነት የተቀጠረው ተጫዋች ግብ ከማስቆጠሩም ሌላ አንድም ለግብ የሚሆን ኳስ አመቻችቶ አለማቀበሉ ትልቁ ድክመቱ መሆኑን ተማምነን ለመለያየታችን ምክንያት ሆኗል ብለዋል። ስንብቱም በተጫዋቹ የአቋም መውረድ ብቻ መሆኑን የገለጹት ኃላፊው በምትኩ ከጋና የተሻለ ብቃት ያለው ፕሮፌሽናል ጋር ስምምነት እየተገባደደ መሆኑንም አክለው ገልጸዋል። በተመሳሳይ ችግር ተጫዋቾች ማሰናበት ለቅዱስ ጊዮርጊስ የመጀመሪያው አለመሆኑንም አክለው ገልጸዋል። አመሰግናለሁ ገዛኸኝ ለዘገባው። ቀደም ሲል ያስተላለፍከው ምስጋና ላዳነች ማካፍ እያለሁኝ ወደ ተከታዩ ዘገባችን እንለፍ። አፍሪካ ነክ ርሶች ርዕሶች። ዶክተር አብይ አህመድ የኢህአደግ ሊቀመንበር ሆነው እንደ ተመረጡ ከሁለት ሳምንታት በፊት በቅዳሜ ስርጭት ላይ ውይይት ማቅረባችን ይታወሳል። በተከታዩ ዝግጅት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናና የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዝደንት አቶ ሙሉጌታ አበበ ድርጅቶቻቸውን ወክለው ሀሳባቸውን እንዲሰጡ አዳነች ፍስሐ የጋብዛቸዋለች። ውይይቱ። በመጀመሪያ ደረጃ ዶክተር መረራ ጉዲና፣ አቶ ሙሉጌታ አበበ ለጊዜያችሁና ለትብብራችሁ እናመሰግናለን። እንግዲህ ባለፈው ጊዜ አዲሱ ጠቅላይ ሚኒስትር የኢህአደግ ሊቀመንበር ሆነው በተመረጡበት ጊዜ ውይይት አካሄደን ነበር። አሁን እንግዲህ እንደሚታወቀው ባለፈው ሰኞ ቃለ መሐላ ሲፈጽሙ ለየት ያለ ንግግር አድርገዋል። በፊት ከፖለቲከኞች ከምንሰማው ንግግር ለየት ያለ ማለት ነው። መላ ሕብረተሰቡን ነክተዋል። ያልጠቃቀሱት ነገርም የለም። ተስፋ የሚያንጸባርቅም ይመስላልና እስቲ በእናንተ አመለካከት እንዴት እንዳያችሁት ብትገልጹልን። በአቶ ምልጌታ ልጀምር። አመሰግናለሁ። በእኔ እምነትና እኔም በምመራው ፓርቲ እምነት አዲሱ ጠቅላይ ሚኒስትር ያደረጉት ንግግር በንግግር ደረጃ ተስፋ ሰጪ ነው። እሳቸውም እንደገለጹት ከጥላትነት ወደ ነበረው ወንድማማችነት መመለስ እንደ ቀላል የምናየው አይደለም። ነገር ግን በዚህ ንግግር ልክ ስራው የሚሰራ ከሆነ ከተቃዋሚ የፖለቲካ ፓርቲዎች ጋር በመመካከር እና በመነጋገር በመግባባት ላለች አንድ ሀገር የምንሰራ ከሆነ ብዙ ጊዜ ከያድግ ልምድ ያለፍንበትና የምናያቸው ምንድን ናቸው ይነገራል ተግባራዊነቱ ላይ ተጨባጭ የሆነ ነገር ላይ ነው ችግር ያለው እንደ ሀሳብ እቺን ሀገር ወደ አንድ ሀሳብና በመፈካከር ወደ መኖር ያመጣል የሚል ተስፋ አለን ንግግራቸው ላይ እሺ ዶክተር መረራ የአዲስ ጠቅላይ ሚኒስትር ንግግር በየትኛው ሚዛን፣ ያው የሰለጠነ የዓለም መሪ ንግግር ይመስላል፣ የሰለጠነ ንግግርም ይመስላል። እኔ ግን ማመን ያስቸገርን ኢህአዴግም ሆነ አዲሱ መሪው በኢትዮጵያ ውስጥ የሚገጥማቸውን ወይ የገጠማቸውን የታሪክ ፈተናዎች ያልፋሉ ብሎ ማመን አስቸግሮኛል። ምናልባትም ከአንድ ሰሞን ግርግር የማያልፍ ነው የሚል ግምት አለኝ እና ቅድም እንደተባለው ኢህአዴግስ ያሳይ የነበረው ጠባይ ተሞክሮው ከዛ ከመነሳት ለኢትዮጵያ ሕዝቦች አዲስ ታሪክ ለመጻፍ ከኢትዮጵያ ሕዝቦች ጋር አዲስ ዘመን ለመፍጠር የተዘጋጀ ፓርቲ ነው ኢህአዴግ ብሎ ማመን ያስቸግራል። ዋናው የዶክተር አብይ ፈተናም የኢትዮጵያ ሕዝቦችን መምራት ሳይሆን ኢህአዴግን ለለውጥ መምራት ነው። ኢህአዴግ ለለውጥ ተዘጋጅቷል ወይ ነው ኢህአዴግ ከራሱ ሳጥን ወጥቶ ከኢትዮጵያ ህዝቦችም ተቃዋሚ ሀይሎችን ጓር ለመስራት ዝግጁነት አለው ወይ ነው። እና ብዙ ያልተመለሱ ጥያቄዎች ስላሉ መልካም እድል ከመመኘት በስተቀር ለአዲሱ ጠቅላይ ሚኒስትር ይህንን የታሪክ ፈተና ኢህአዴግም ዶክተር አብይም ይወጣሉ የሚል የሚያሳምን መሬት ላይ እያየሁት አይደለም። እንግዲህ ሁለታችሁም ጠቀስ እንዳረጋችሁት ያው በንግግር ደረጃ አስቀምጠውታል። ተቃዋሚዎችን እንደ ጠላት ሳይሆን እንደ ተፎካካሪ በማየት አብሮ የመስራት ዝንባሌ እንዳላቸው አመላክተዋል እና አሁን በሁለታችሁም በኩል የተወሰነ ጥርጣሬ አለ። ግን በተግባር ላይ ከዋለስ በእናንተ በኩል በምን መልክ ነው ለመስራት የምትፈልጉት ከመንግስት ጋር? ወደ አቶ ምልጌታ ልመለስ። አመሰግናለሁ አዳነች። እኛ አሁን ከመነሻው እንዳልሁት ላቀረቡት ታሪካዊና ኢትዮጵያዊ ጥረት ያለው ንግግራቸው ፓርቲያችን እውቅና ይሰጣል። ተጨባጭ መሬት ላይ ያለውን ነገር ያደረጉትን ነገር ማመንና መቀበል፣ የሰማነውን ነገር ደግሞ ተስፋ ከማድረግ አንጻር ለንግግራቸው እውቅና እንሰጣለን። በምን መልኩ ትሰራላችሁ ተግባራዊ ቢያደርጉት ስለሚለው ልዩነታችን እንደተጠበቀ ሆኖ ሀገራችን ለሚያስፈልጋት ማንኛውም ሀገራዊ ጉዳይና በየትኛው መንገድ ኢህአዴግ በተናገረው ልክ ኢህአዴግም ሊቀመንበር የሀገሪቱም ጠቅላይ ሚኒስትር በተናገሩት ልክ ቁርጠኝነት ኖሮት ኢህአዴግ ጋር ብዙ ጊዜ ችግሩ ያለው ቁርጠኝነት ነው። መሪዎቹም ጋር ያለው ቁርጠኝነት ነው። ቁርጠኝነት አይታይባቸውም፣ እንጂ አሁን አዲሱ ጠቅላይ ሚኒስትር ቁርጠኝነት የሚታይበት ንግግር ተናግረዋል። ያን ቁርጠኝነት በአቋም ደረጃ ወስደው በተጨባጭ ወደ ስራ ካመጡት በዚህች ሀገር በመጀመሪያ ደረጃ መስራት የምንፈልገው እኛ በእኔም እምነትና እኔ በምመራውም ፓርቲ እምነት በብሔራዊ መግባባት ላይ ከመንግስት ጋር መስራት እንፈልጋለን። ኢህአዴግ ከሀያ ስድስት አመት ያላነሰ የልዩነት ግንብ ሲገነባ የቆየ ድርጅት እንደመሆኑ መጠን ራሱም ኢህአዴግ ከኢህአዴግም አጠቃላይ ህዝብና መንግስት በዚች ሀገር ላይ ብሔራዊ መግባባት እና ብሔራዊ አንድነት ሊፈጥር በሚችል ነገር ላይ ቅድሚያ ሰጥተን በግንባር ቀደምነት ለመስራት ዝግጁ ነን። በመያድ በኩል ከዛ አማራጭ ሀይል ሆነን ለመቅረብ በፕሮግራማችንና በመተዳደሪያ ደንባችን መሰረት ሊያሰሩን በሚችሉ መጠን ሊያስኬደን በሚችለው መንገድ ልዩነታችን የፖለቲካ ርዕዮተ ዓለማችንና ፍልስፍናችን እንደተጠበቀ ሆኖ ባለችን በአንድ ሀገራችን ጉዳይ ላይ የትኛውን መንገድ ለመስራት ፓርቲያችን ዝግጁ ነው። ኢትዮጵያዊ ጥረን ላለው ንግግራቸው ፓርቲያችን እውቅና ይሰጣል። አዳነ በውይይት ለመፍታት እንደሚሞክሩ ተናግረዋል። ለተቃዋሚ ድርጅቶች የፖለቲካ ምህዳር ለማስፋት እንደሚጥሩም ገልጸዋልና በዚህ ስ ላይ ያላችሁ አቶ ሙልጌታ በንግግር ደረጃ እውቅና ሰጥተነዋል። ምልሽ ይህንንም ጨምሮ ነው። በየትኛውም አጋጣሚ ለዚች ሀገር መፍትሄ ይሆናል ብለን ለምናስበውና ለምናምንበት ነገር በየትኛውም መንገድ ለመነጋገር ዝግጆች ነን። የተናገሩትን በተናገሩት ልብ የሚሰሩ ሆነው ከተገኙ ግማሽ መንገድ እንኳን መምጣት ባይችሉ እኛ ያሉበት ድረስ ሄደን ለመስራትም ለመነጋገርም የሚያግደን ምንም ነገር የለም። ብሔራዊ አንድነትንና ብሔራዊ መግባባትን ከማጠንከርና ከመስራት የተሻለ እነዚህ የሚነሱ ችግሮች ሁሉ ለእስረኞች ስለ እስረኛ ብናነሳ መያድ በርካታ አባላት በእስር ላይ ይገኛሉ ለእነሱም በስደትም ስላሉ የመያድ አባላት እንዲሁም በስር ላይ ስላሉ ኢትዮጵያውያን የእኛ አባላት ብቻ ሳይሆኑ፣ ለየትኛውም አካል መፍትሄ መሰረታዊ ለውጥ ስር ነቀል ለውጥ ሊያመጣ የሚችለው ብሔራዊ መግባባት ከምንም በላይ በመያድ በኩል ጽኑ እምነት አለው። ይሄ የእኛ አጀንዳ ሆኖ ለረጅም ጊዜ ስንከራከርበት ቆይተን ነው ኢህአዴግ በቅርብ ጊዜ በዚህም ጉዳይ ላይ ለመነጋገር ፈቃደኛ ሆኖ የተገኘው። ከፓርቲ ባለፈ ከገዢ ፓርቲ ባለፈ በመንግስት ደረጃም በዚህ ጉዳይ ላይ መነጋገር እና መደራደር መፍትሄ እንዲመጣ ማድረግ የምንችለውን የበኩላችንን ለማድረግ ዝግጁ ነን። እሺ ዶክተር መረራ እኛ ከዘጠና ሰባት ምርጫ ጀምሮ ከዚያ በፊትም ከአዴግ ጋር በተደጋጋሚ ለመደራደር ሞክርናል። በተደጋጋሚ ሀቀኛ ድርድር እንዲጀመር ጠይቀናል። ላለፉት ሁለት አመታት የነበሩ ነገሮችም ሳይፈጠሩ የሀገር ሽማግሌዎች ነን በሚሉ ወይም በሀይማኖት አባቶች ነን በሚሉ በኩልም ጀምረን ነበር። በእኛ በኩል ኢህአዴግ ምድ የተዘጋጀን ያክል ሄደን ለመደራደሪ ለመነጋገሪ አገሪቷና ህዝቦቿ ለመታደግ የምንችለውን ያክል የራሳችን ቤት ስራ ለመስራት ቅድም እንዳልኩ ዝግጆች ነን። ዋና ጉዳይ ኳሱ ያለው ኢህአዴግ ሜዳ ነው። አጃንዳዎቻችን ከዘጠና ሰባት ጀምሮ ስለ ነጻና ፍትሀዊ ምርጫ ስለ ነጻና ገለልተኛ የምርጫ ቦርድ፣ ስለ ነጻና ገለልተኛ የፍትህ ስርዓት፣ ስለ ነጻና ገለልተኛ ሚዲያ ብዙ ጥያቄዎች አሉ። መሰረታዊ ጉዳዮች ስለ ሀቀኛ ፌዴራሊዝም፣ ሀቀኛ ራሲን በራስ የማስተዳደር ጥያቄ፣ ስለ ወጣቶች በእኩልነት ስራ የመቀጠል ጥያቄ። እነዚህ ነገሮችን በዘጠና ሰባት ምርጫ የሚሆን በሁለት ሺ ሰባት ምርጫሚውን ኢህአዴግ የተጣላ የለም ብሎ እስከ ትናንትናው ድረስ ወደ ጎን ሲገፋቸው የነበሩ ጥያቄዎች ናቸው ከኢትዮጵያ መንግስት ጋር እኛ ከገዢው ፓርቲ ከመንግስት ጋር መሰረታዊ በሆኑ የሀገሪቱ ጉዳዮች ጋር ለመነጋገርም ለመደራደርም በእኛ በኩል ምንም ችግር የለብንም ዶክተር አብይ አህመድ ሙስናን ለመታገል በህግ መገዛትን ለማክበር ለእነዚህ ነጥቦች ትኩረት እንደሚሰጡም ተናግረዋልና እስቲ ሀሳባቸውን አቶ ሙልጌታ፣ መልካም ነው። ሙስናን ለመከላከል እና ለማምከም ኢህአዴግ ሊቀመንበርና በሀገሪቱ ጠቅላይ ሚኒስትር የተነሳው ሀሳብ መልካም እንደሆነ ብናየውም በዋናነት ግን ይሄንን ማጥፋት የሚቻለው ሲስተም መዘርጋት ነው። ኢህአዴግ አሁን ከዛሬ በመጣበት በገልቦና በሚጓዝበት ህግና በልምድ ሀገር በሚመራበት ሙስናን ማጥፋት አይቻልም። ሙስናን ማጥፋት የሚቻለው የኔ ሰዎች ናቸው የሚላቸውን ራሱ ለህሊናቸው እና ለሀገራቸው ታማኝ የሆኑትን ሰዎች መርጦ ባላፊነት ላይ ማስቀመጥ ይጠበቅበታል። ሲስተምም ራሱ ራሱን የቻለ ኢህአዴግ ከዚህ በፊት ከሚጠቀምበት የተሻለ ሲስተም ጠቅላይ ሚኒስትሩ ሊዘረጉ የሚችሉ ከሆነ ሊቀንሱ ይችላሉ፣ ብሎም ሊያዳክሙት ይችላሉ። የዳኞች የበላይ ሆነው ከሳሽ ፈራጅን በሚያዝበት አገር ላይ የፍትህ ስርዓት ይመጣል ብሎ መጠበቅ በጣም ከባድ ነው። የማይሰሩትንና የማይኖሩትን ህይወት የሚናገሩ ከሆነ ከዚህ ወደ ባሰ ነገር እናመራለን የሚል ነው ስጋት ያለን። እሺ ዶክተር መረራ ባለፈው ክረምት አበር ዜና እየተባለ ነትና ታሰሩ ነትና ታሰሩ ተብሎ እስር ቤት እነሱ ሲሰማ ነበር። አራት ትናንሽ አሳዎች እየተለቀሙ ነው። ጥሩ ነው፣ ግን ወደ ትላልቅ አሳዎችስ ይሄዳል ወይ? ይሄ ሙስና ጥያቄ ብለን ትንጣለቅ ነበር እዛ እስር ቤት ትዝ ብለኛል። አንድ ዋና ጉዳይ ሙሰኞችን የሚያውቁ የኢትዮጵያ ህዝብ ነው። ሙስና ማጥፋትን የሚችለው የኢትዮጵያ ህዝብ ነው። ኢህአዴግ በቁርጠኝነት ወደ ትላልቅ አሳዎች የመሄድ ትላልቅ አሳዎችን ተጠያቂ የማድረግ ስራ ሲሰራ ላለፉት ሀያ ሰባት አመታት የማየት እድል አልገጠመኝም። በተለይ መሬት ዘረፋ፣ ለዚህ የአዲሱ ቀውስም ያበቃው የኦሮሚያ አካባቢ የነበረው እንቅስቃሴ የመሬት ዘረፋ ውጤት ነው እና ያንን ሁሉ በኢህአዴግ ፊት የኢህአዴግ መሪዎች አይን እያየ ሲደረጉ ነበር። እኔማ የኢህአዴግ ችግር አነገር አለ ምርጫ ሰርቅ አሳልፈኝ አስመርጠኝ ያለ መንግስት ለኪሲ ደግሞ ገንዘብ አትስረቅ ብሎ ካቢሌዎቹ ማገዝ የሰደረው ይመስለኛል እስቲ ሊቆጣጠሩት የሁሉች የፖለቲካ ስርዓት ከተፈጠረ ሙስናን ለማጥፋት ሙሉ በሙሉ ካባቻ ለመቆጣጠር የሚቻልበት ሙሰኞችን ትላልቅ አሳዎችን ጭምር ህግ ፊት ለማቅረብ ይቻላል። የኢትዮጵያ ህዝብ የተሻለ የፖለቲካ ስርዓት ውስጥ እንዲገባ ተጠያቂነት ካስራት ለመፍጠር ይቻላል የምል ግምት አለኝ። እንግዲህ በመጨረሻ አዲሱ ጠቅላይ ሚኒስትር ከኤርትራም ጋር ሰላም የማምጣት ፍላጎት እንዳላቸው ጠቅሰዋልና በዚህስ ላይ አቶ ሙሉጌታ መልካም ነው። የኤርትራና የኢትዮጵያ ህዝብ በደም የተሳሰረ ነው። ጥላትነት ከሚኖረው ወዳጅነት ቢኖረው ለእኛም፣ ለሀገራችን እድገት ለኤርትራም፣ ለኢትዮጵያም፣ ለኢትዮጵያ ህዝብና ለኤርትራ ህዝብም ጠቃሚ ነው። በኤርትራም በኩል ያለውን መንፈስ መረዳት ባንችልም የተቻለውን ያገልግል መንግስትና ኢህአዴግ እንዲሁም የኢትዮጵያ ህዝብ ለዚህ ሰላም የኢትዮጵያ ህዝቡ ሁልጊዜም ለሰላም ዝግጁ ነው። የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ልዩነት ያለው አይደለም። በተለይ በሰሜኑ ክፍል በቋንቋም፣ በባህልም፣ በሁሉ ነገር የተሳሰሩ ስለሆነ ልዩነት አለው ተብሎ የሚታሰብ አይደለም እና ችግር አይኖርም ማለት አይቻልም። ተግዳሮቶች ይኖራሉ። በአንድ አገር በኩል ብቻ የመነጨ ፍላጎት የችግር መፍትሄ ላይሆን ይችላል። በእነሱ በኩል ያለውን ቁርጠኝነትና ፍላጎት ማናውቅም። በኢትዮጵያ በኩል እንደ መንግስት የተነሳው ሀሳብ እኛም ሰላሙን ሰፖርት እናደርጋለን። እሺ፣ ዶክተር መረራ በተለዚህ ግብ ላይ የተገለጸው ፖሊሲ ጥሩ ነው ላለው በጣም ጥሩ ነው ላለው ይገፋበት ላለው፣ እኛም ባለኝ ነቄም በዚህ በኩል ድጋፍ የሚያስቸግረን አይደለም። የታሰበው እርምጃ ጥሩ ነው የሚል ግምት አለኝ። እሺ፣ እንግዲህ ዶክተር መረራ ጉዲና የ ኦፌኮ ሊቀመንበር አቶ ሙልጌታ አበበ የሜአድ ምክትል ፕሬዚደንት ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ። በጣም አመሰግናለሁ። እኔም ማዳንችን ላመስግንና እንግዲህ ወደ ዝግጅታችን ማጠቃለያ እናምራ። አጠራጥር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር በኢትዮጵያ ብሔራዊ ባንክ መረጃ መሰረት 27 ብር ከ24 ሳንቲም ተመንዝሯል። የኢትዮጵያ ብሔራዊ ባንክ መጋቢት 26 2010 ዓ ም ያወጣው መረጃ ነው ዌብሳይቱ ላይ የሚገኘው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንባያ መሰረት ነገ ማክሰኞ መጋ መያዝያ 2 2010 ዓ ም አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22፣ ዝቅተኛው 13 ዲግሪ ሴልሽስ ነው የሚሆነው። በኢትዮጵያ ከፍተኛው የጋምቤላ ከፍተኛ 39 ዲግሪ ሴልሽስ ነው የሚሆነው፣ ዝቅተኛው ደግሞ የባሌ ሮቤ ዝቅተኛ 9 ዲግሪ ሴልሽስ ነው የሚሆነው። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ተጨማሪ መረጃዎችን ማግኘት ይቻላል። በነገራችን ላይ ልክ የዛሬ 85 2023 ዓመት መጋቢት 28 ባለፈው አርብ ነበረ የዋለው የኢትዮጵያና የእንግሊዝ ጦር ኃይሎች የወራሪውን የፋሽስት ጣሊያን ጦር ከአዲስ አበባ ያስወጡበት ዕለት ነበረ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። በምሽቱ ፕሮግራም ዋና አዘጋጅ ተስታበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮግራም አቀነባሪያችን ብርሃን ኃይሉ ናት አብራችን የምንሰናበታችሁ እኔ አዳነ ፍሳዬ፣ እኔም ሶሎሞን አባተነን። አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም ደናደሩ።